ሳውዲ አረቢያ የመኖሪያ ፈቃድ የሌላቸው የውጭ ዜጎች ከሀገሯ እንዲወጡ ከጥቂት ወራት በፊት ያስቀመጠችው የመጀመሪያው የዘጠና ቀናት ቀነ ገደብ ተጠናቋል። ከዚህ ከተጠናቀቀው የምህረት አዋጅ ጋር ግንኙነት ይኑረው አይኑረው በግልጽ ባይታወቅም አረብ ኒውስ የተባለው የድረ ገጽ ፖርታል እንደዘገበው ከሳውዲ አረቢያ መዲና ሪያድ በስተ ሰሜን በሚገኝ አንድ ከተማ ውስጥ አስራ ሶስት ወንዶችና አስራ አራት ሴቶች በጠቅላላ ሀያ ሰባት ኢትዮጵያውያን ሰሞኑን በቁጥጥር ስር ውለዋል። ኢትዮጵያውያኑ የታሰሩት የጸጥታ ኃይላት ወዲ አልዱዋሴር በተባለው አካባቢ አንድ እርሻን በተቆጣጠሩበት ወቅት መሆኑ ተገልጿል። ሳውዲ አረቢያ የሚገኘው ጋዜጠኛ ነቢዩ ሲራክ እንደገለጸልን አካባቢው ለበርካታ ፍቃድ ለሌላቸው ኢትዮጵያውያን መዳረሻ ነው። እዚያ አካባቢ እጅግ በጣም ከፍተኛ ቁጥር ያላቸው ኢትዮጵያውያን አሉ። ምክንያቱም ያ አካባቢ ነው በዚህ በየመን አድርገው መጥተው በእረኝነት በእርሻ ስራ የሚሰማሩበት አካባቢ ስለሆነ እጅግ በጣም ከፍተኛ ቁጥር ያላቸው ኢትዮጵያውያን በዛ አካባቢ ይገኛሉ እና ይህ ፍተሻም ደግሞ ይህንን ከግምት ውስጥ ያስገባ ፍተሻ ተደርጎ እንደተያዙ ነው ገልጸው የሚጠቅሰው ሳውዲ አረቢያ እነዚህ ህገ ወጥ እንደሆኑ የተነገርላቸውና አሁንም በቁጥጥር ስር የዋሉትን ሀያ ሰባት ኢትዮጵያውያን ፍርድ ቤት ታቀርባቸው ወይስ አስጠርዛው ወደ ኢትዮጵያ ትላካቸው አትላካቸው በግልጽ የሚታወቅ ነገር የለም። ይህ ዜና በምህረት አዋጁ ተጠቅመው እስካሁን ሳውዲ ለቀው ያልወጡትን ኢትዮጵያውያን ጨርሶ አላደናግጠም። ኧረ እኛ ምንም አንድ ደነግጥም፣ ምክንያቱም ከኢትዮጵያ ከዚህ ድረስ ስንመጣ ብዙ በረሃ፣ ብዙ ስቃ አልፎብን ነው የምንደርሰው እና እንደዚህ ነው ሲባል ሆዳችን አይሸበርም። ምናልባት ቤተሰብ እንደሆነ እንጂ የሚጨናነቀው ከዚህ ሳውዲ አረቢያ ሴት ወንዱ በተለይ በባህር የመጣ ሰው እንደዚህ ከሆነ ሲባል ሆዱ አይጨነቅም ይላሉ። በባህር ሳውዲ አረቢያ እንደገቡ የገለጹልን አንድ ኢትዮጵያዊ። ይሁንና ሳውዲ አረቢያ የምህረት አዋጁን እንዳወጣች እሳቸውም ወደ ኢትዮጵያ ለመመለስ ሞክረው ነበር። ልነድ ሮመዛን ውስጥ ወረቀት አውጥተን ነበር። ትተኑ ነው። ምሳሌ ከቤተሰብ የእኔ ወንድም አንዱ ሂዷል። ግን ደውዬ ሳዋራው አይመችም ኢትዮጵያ ያው ከሶ ጠንክር የያዝከውን ለመጨረስ ነው ነው የሚለኝ። ለምሳሌ እንሻላ ምንም አይመጣም። አሁን እኮ ተረጋግቷል ምንም የለም። ዝም ብሎ ውሃ ብሰው ነው ወሬ የሚያወራው። አረቦቹ ስሩ ነው የሚሉት። ህጋዊ የመኖሪያና የስራ ፈቃድ የሌላቸው ኢትዮጵያውያን የሳውዲ መንግስት ከወትሮ የተለየ እርምጃ ሲወስድ ባለመታዘባቸው፣ አሁንም የመጣው ይምጣ በሚል በሳውዲ አረቢያ መቆየት እንደመረጡ ይናገራሉ። ጋዜጠኛ ነቢዩ ሲራከም የሚለው ይህንኑ ነው። ስማ የለም ምክንያቱም የሌለው ምክንያት መንግስት በግልጽ እርምጃውን አልጀመረም። እንደገና ደግሞ የምህረት አዋጁ አንድ ወር ተራዝሟል ያለ ከተባለ በኋላ የተስተጓጎለበት ጉዳይ አለ። በዚህ በኤምባሲዎች እና በሳውዲ መንግስት አካባቢ የተወሰነ አለመግባባቶች ነበሩ ነው የሚባለው፣ እና ትንሽ ግራ የተጋባ ጉዳይ ነው ያለው። በዋና ዋና ከተሞች በጅዳ በሪያድ፣ ግን የፍተሻ የሚባል ነገር ብዙም ኖር የተለመደው ነገር ነው እንጂ አዲስ ነገር የለም። ግን አሁን የሳውዲ መንግስት አልፎ አልፎ የሚያሳየው ነገር ምንድን ነው? ህገ ወጦች ተያዙ እያለ አሁን እንደምታየው አይነት ዜናዎች እየለቀቀ ነው። ጊዜያዊ ሁኔታ ባያሰጋቸውም ተራዘመ የተባለውን የምህረት አዋጅ ተጠቅመው ሀገሪቷን ባለፈው አንድ ወር ለመልቀቅ ለፈለጉ ኢትዮጵያውያንም ነገሮች እንደሚገባው አለመስተካከላቸውን ገልጸውልናል። የምህረት አዋጁ ለሁለተኛ ጊዜ ተራዝሟል፣ አልተራዘመም የሚለው ጉዳይ በራሱ ትልቅ ጥያቄ አስነስቷል፣ ይላል ነብዩ። አንድ ጊዜ ከተራዘመ በኋላ ተራዝሟል ተብሎ መግለጫ ከተሰጠ በኋላ የሳውዲ መንግስት አሻራውን ሊጀምር አልቻለም። ይሄን ጉዳይ ደግሞ መረጃውን ያወጡተኝ የኢትዮጵያ መንግስት ከፍተኛ ባለስ ባለስልጣናት ናቸው። በሬዲዮም በቴሌቪዥንም የተነገረ ጉዳይ ነው። ሁለተኛ ጊዜ ተራዝሟል ግን በኮንዲሽን ነው የተራዘመው ብለው። ነገር ግን በተወሰነ ደረጃ ላይ ሪያድ ላይ ሲሰራ ጅዳ ላይ አልሰራም፣ በተለያዩ ሌሎች አካባቢዎች ላይ አልሰራም። ስለዚህ ሁለተኛ ተራዘመ ብሎ ለመናገር የሚቻል ነገር አይደለም። ተራዝሟል፣ የደብዳቤዎች ወጥተዋልኝ በህጋዊ መንገድ የተሰራጩ መረጃዎች አሉ። ነገር ግን ተራዘመ ብሎ ለመናገር በጣም ይከብዳል ተብሏል ወረቀቶች ወጥተዋል። ሰነዶች ታይተዋል። ነገር ግን በአተገባበሩ ላይ ትክክለኛ የሆነ ትግበር አልታየም። ኤምባሲና ቆንስሎች እንኳን በተቀናጀ መልክ መረጃውን ለማህበረሰቡ እየሰጡት አይደለም። ሳውዲ አረቢያ የሚገኙት የኢትዮጵያ ኤምባሲና ቆንስላ ለዶቼ ቬለ ዛሬም በስልክ አልተገኙም። በዛም ሆነ በዚህ የሳውዲ አረቢያ መንግስት ህገ ወጥ ያላቸው የውጭ ዜጎች ሀገሩን እንዲለቁ አውጥቶት የነበረው የጊዜ ገደብ በአሁኑ ሰዓት አብቅቷል።